የቀድሞ ፕሬዝደንት ዶናልድ ትራምፕ ለመጨረሻ ጊዜ ቀኑን ሙሉ ፕሬዝደንት ሆነው ባሳለፉበት የትናንትና ዕለት የመሰናበቻ መልእክታቸውን አስተላልፈዋል። በቪዲዮ ምስል ባወጡት መልእክታቸው እሳቸውን ለሚተኩት ዲሞክራቱ ጆ ባይደን እንደሚጸልዩላቸው ገልጸው መልካሙንም እንደሚመኙላቸው ተናግረዋል። ይሁን እንጂ ግን ትራምፕ ይህን ሲሉ የባይደንን ስም አልጠሩም። ትንሣኤ በዚህ ሳምንት አዲስ አስተዳደር እንቀበላለን። አስተዳደሩ አሜሪካንን ደህንነቷ የተጠበቀና የበለጸገች በማድረጉ በኩል እንዲሳካለት እንጸልያለን። ለአዲሱ አስተዳደርም መልካም ምኞታችንን እናስተላልፋለን። መልካም ዕድልም እንመኝላቸዋለን። ዕድል የሚለው ቃል በጣም አስፈላጊ ቃል ነው። በቀና የበለጸገች በማድረጉ በኩል እንዲሳካለት እንጸለያለን ለአዲሱ አስተዳደርም መልካም ምኞታችንን እናስተላልፋለን። መልካም ዕድልም እንመኝላቸዋለን። እድል የሚለው ቃል በጣም አስፈላጊ ቃል ነው። ሀያ ደቂቃ በፈጀው የቪዲዮ መልእክታቸው በዓለም ኢኮኖሚ ታሪክ እጅግ የላቀው ነው ላሉት የኢኮኖሚ ስኬት ራሳቸውን ምክንያት አድርገዋል። በተለይም በአስርተ ዓመታት ውስጥ ምንም አይነት አዲስ ጦርነት ባለመጀመር የመጀመሪያው ፕሬዚደንት መሆናቸውንም ተናግረዋል። በዋይት ሀውስ አማካኝነት በዩቱብ የተሰራጨው የትራምፕ ቪዲዮ እንደተለቀቀ ተመራጩ ፕሬዚደንት ጆ ባይደን ሜሪላንድ በሚገኘው አንድሩ የጦር ሰፈር ውስጥ ባለው የአውሮፕላን ማረፊያ ላይ እያረፉ ነበር። አንድሩ የጦር ሰፈር ፕሬዚደንት ትራምፕ ዛሬ ጠዋት የስንብት ዝግጅት ስነ ስርዓታቸውን ያከናወኑበት ስፍራ ነው። ከዚህ ስፍራ ቁጥር አንድ ኤርፎርስ ዋን በሚባለው ፕሬዚደንታዊ አውሮፕላን ነበር ወደ ፍሎሪዳ ክፍለ ግዛት ወደሚገኘው መኖሪያቸው የበረሩት። ትራምፕ የቆየውን ልማድ ጥሰዋል። የክፍለ ግዛቱን ተወካዮችንም ሆነ የመላውን መራጭ ሕዝብ ድምፅ አሸንፈው በዛሬ ዕለት ቃለ መሐላ በሚፈጽሙት የጆ ባይደን ፕሬዚደንታዊ በዓለ ሲመት ላይ አልተገኙም። በሐሰት ምርጫው የተጭበረበረ መሆኑን የሚገልጹት ትራምፕ በልማዱ መሰረት ባይደንን እንኳን ደስ ያሉት አላሏቸውም። ምክትል ፕሬዚደንት ማይክ ፔንስ ግን ከፍተኛ ጥበቃ በሚደረግበት የዩናይትድ ስቴትስ ምክር ቤት የዛሬው የባይደን በዓለ ሲመት ላይ ተገኝተዋል። ምናልባት ትራምፕ ማድረግ የቻሉት ነገር ቢኖር ዋይት ሀውስ ሶስተኛ ፎቅ ላይ ከሚገኘው የመኝታ ቤታቸው መስኮት ሆነው ከፊት ለፊታቸው ለበዓለ ሲመቱ የተዘጋጀውን ትልቅ ምስል መመልከት ብቻ ነበር። በየቦታው የሚውለበለቡ ሰንደቅ ዓላማዎችና ትላልቅ ጽሑፎችን ያነገቡ ቅስቶች ይታያሉ። በላያቸውም ላይ በትልቁ ተጽፎ የሚነበበው ጽሁፍ የባይደን ሃሪስ የ2021 በዓለ ሲመት ይላል። ለበዓለ ሲመቱ የሚደረጉ የሰልፍ ትርኢቶችና ዝግጅቶች በኮቪድ-19 ወረርሽኝና በጸጥታው ስጋት የተነሳ በአብዛኛው ተቀንሰው በድረገጾች ብቻ እንዲካሄዱ ተደርጓል። የተወካዮች ምክር ቤት አፈ ጉባኤ ናንሲ ፖሎሲ ፕሬዚደንት ትራምፕ እንዲከሰሱ የተላለፈውን ውሳኔ በዚህ ሳምንት ለእንደራሴዎች ምክር ቤት ይልካሉ ተብሎ ይጠበቃል። ያን ማድረጋቸው ምክር ቤቱ በሚቀጥለው ሳምንት ውስጥ ጉዳዩን በይፋ ማንቀሳቀስ እንዲጀምር ያደርገዋል። ዲሞክራቶቹ በበላይነት በሚቆጣጠሩት የተወካዮች ምክር ቤት አስር የሚሆኑ ሪፐብሊካን የምክር ቤት አባላት በፕሬዝደንቱ የመከሰስ ውሳኔ ላይ ከዲሞክራቶቹ ጋር ተባባሪ ሆነዋል። ትራምፕ እንዲከሰሱ ውሳኔው የተላለፈባቸው እንደ አውሮፓ አቆጣጠር ጥር ስድስት ደጋፊዎቻቸው የምርጫውን ውጤት ለመቀልበስ በምክር ቤቱ ህንፃ ላይ የፈጸሙትን የአመፅ ጥቃት ገፋፍተዋል መባላቸውን ተከትሎ ነው። የእንደ ራሴዎቹ ምክር ቤት መሪ የነበሩት ሚሽመካነል በምክር ቤቱ ስብሰባ ላይ ትናንት ማክሰኞ ሲናገሩ እንዲህ አሉ። የአመፅ መንጋው የሐሰት ወሬዎች ተግቷል። አመፀኞቹም በፕሬዝዳንቱና ስልጣን ባላቸው ሌሎች ሰዎች የተገፋፉ ናቸው። ዴሞክራቱ የተወካዮች ምክር ቤት አባል ካስትሮ ቴክሳስ የፕሬዝደንቱን የመከሰስ ሂደት ከሚመሩት መካከል አንዱ ናቸው። ባለፈው እሁድ ለኤቢሲ የዜና ማሰራጫ ሲናገሩ የዚህ ክስ አንዱ ዋና ዓላማ ፕሬዚደንት ትራምፕ ካሁን በኋላ ተመልሰው ፕሬዚደንት ለመሆን ለፌዴራል መንግስት እንዳይወዳደሩ እርግጠኛ ለመሆን ነው። የዩናይትድ ስቴትስን መንግስት በኃይል ለመገልበጥ አመፅ ያነሳሳ ሰው ተመልሶ የአሜሪካ ፕሬዚደንት መሆን የለበትም ብለዋል። ትራምፕ ምናልባት እንደ አውሮፓ አቆጣጠር 2024 ላይ ተመልሰው ለፕሬዝደንትነት መወዳደር እንደሚፈልጉ ፍንጭ ሰጥተዋል። ትናንት ባሰራጩት የስንብት የቪዲዮ መልእክት እንዲህ ብለዋል በዩናይትድ ስቴትስ ምክር ቤት ህንፃ ላይ በተፈጸመው ጥቃት ሁሉም አሜሪካውያን ደንግጠዋል። የፖለቲካው ዓመፅ ጥቃት እንደ አሜሪካ በምናከብራቸው ሁሉም ነገሮቻችን ላይ የተቃጣ ጥቃት ነው። በፍጹም የሚታገሱበት ነገር መሆን የለበትም። ነገ፣ ረቡዕ ቀትር ላይ ለአዲሱ አስተዳደር ስልጣን ለማስረከብ በዝግጅት ላይ በሆንኩበት በዚህ ሰዓት እንድትገነዘቡት የምፈልገው ነገር የጀመርነው ንቅናቄ ገና መጀመሩን ነው። ትራምፕ ስልጣን ሲለቁ በአሜሪካ ታሪክ አገሪቱን በመከፋፈል ተወዳዳሪ ያልተገኘላቸው ፕሬዝደንት ሆነው ነው። የህዝብ አስተያየት መሰብሰቢያዎች እንደሚያሳዩት ምንም እንኳ አሁንም በሪፐብሊካን ደጋፊዎቻቸው ዘንድ ትልቅ ድጋፍ ያላቸው ቢሆንም፣ በጠቅላላው ህዝብ ዘንድ ያላቸው ድጋፍ ግን እጅግ በጣም ዝቅተኛ ሆኖ ተመዝግበዋል። ባለፈው ሳምንት በማርቲስት የህዝብ አስተያየት ድምፅ መሰብሰቢያ መሰረት 16 ከመቶ የሚሆኑት አሜሪካውያን ትራምፕን በአሜሪካ ታሪክ እንደ ጥሩ ፕሬዝደንት አድርገው ወስደዋቸዋል። 47 ከመቶ የሚሆኑት ግን ከእስከ ዛሬዎች ሁሉ የከፉና መጥፎው ፕሬዝደንት አድርገው ተመልክተዋቸዋል። ትራምፕ በመጨረሻዎቹ የፕሬዝደንትነት ቀኖቻቸው የአስፈጻሚነት ስልጣናቸውን ተጠቅመው የተለያዩ ውሳኔዎችን አሳልፈዋል። በውጭ አገር የተሰሩ በራሪ ድሮኖች መግዛትን ከመገደብ አንስቶ በአሜሪካ የሰማዕታት መታሰቢያ የአትክልት ስፍራዎች ላይ ሐውልት የሚቆምላቸውን ጀግኖችን እስከ መሰየም ያስተላልፏቸው ውሳኔዎች ይጠቀሳሉ። ጆ ባይደን ስልጣን እንደያዙ በትራምፕ ፕሬዝደንታዊ ስልጣን የተላለፉ በርካታ ውሳኔዎችን ወዲያውኑ ይሽሯቸዋል ተብሎ ይጠበቃል። ለአሜሪካ ድምፅ ራዲዮ ደረጀ ደስታ።